አቶ ተስፋዬ እንደሻው የቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር ፕሬዚደንት አቶ ዮናስ ሙልጌታ የቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር በጅሮንድ አቶ ኤልያስ የማነ የቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር የህዝብ ግንኙነት ኃላፊ በቅድሚያ አቶ ተስፋዬ የማህበሩ ያለፉት ተመራጮች ጊዜያቸውን ጨርሰው አዲስ ምርጫ ተካሂዶ እናንተ ተመርጣችኋል የስራ አስፈጻሚ ኮሚቴ አባላቱ አዲስ ተመራጮች እነማን ናቸው? አመሰግናለው። በዚህ በአዲሱ ዓመት እንግዲህ በአዲሱ ምርጫ ላይ ዶክተር ሰይፉ አርጋው በቀለ ምክትል ፕሬዚዳንት አድርገናቸዋል። ዶክተር ፍሬው ሀይሉ በሻን ዋና ጸሐፊ አድርገናል። ዮናስ ሙልጌታ ሽፈራው ሂሳብ ሹማችን ነው። ኤልያስ የማነ የህዝብ ግንኙነት አለቃ ነው። ሰብለ ግርማ በአርትና በሚውዚክ ላይ፣ ሽመልስ ደረጀ ብጡል አስተዳደርና ግምጃ ቤት ናቸው። ከማቶ ዩናስ ሙልጌታ የማህበረሰብ ማህበር ተመራጭ መሆን በክፍያ የሚሰራ ስራ አይደለም። በነጻ ጊዜንና እውቀትን ጉልበትን ግልጋሎት የሚሰጥበት ነው። በበጎ ፈቃደኝነት ለዚህ ተግባር ምን አነሳሳዎት? በሚቀጥሉት የምርጫ ጊዜያቶች ውስጥ ምን አይነት ግልጋሎት ለማበርከት ነው የሳቢዮ በጣም አመሰግናለሁ ድሉት ስለሰጠኝ በመሰረቱ የኢትዮጵያ ኮሚኒቲ አመራርና ማህበረሰቡ ለረጅም ዘመን ግንኙነታቸው ያልጠነከረ በመሆኑ በመምራትና በመመራት ሂደት ውስጥ ሀሳቦችን እና መልእክቶችን እንደ አስፈላጊነቱ ማንሸራሸር እና ጠንካራ የሆነ ኮሚኒቲ መስራት ያልተቻለበት መሆኑ የታወቀ ቢሆንም ከዚህ ቀደም ለረጅም ዘመን ረዳት አጋዥ ሰው በሌሉ ኮሚኒቲያችንን እንደ ኮሚኒቲ ጠብቀው ያቆዩልንን አባቶች በዚሁ አጋጣሚ እያመሰገንኩኝ እኛ በፈቃደኝነት ኮሚኒቲን ለማገልገል ስንመጣ በመጀመሪያ በቅንነትና በብሉ ፍላጎታችን ነው። ምክንያቱም የምንሰማው ኮመንቶች አሉ፣ የሰውም እንቅስቃሴ አለ እና አጥጋቢ የሆነ ነገር ብዙም የለም። የማንነት ጥያቄ በብዙ ሰዎች ዘንድ አለ። ብዙዎች ሆስፒታል ውስጥ አሉ፣ ብዙዎች እስር ቤት ውስጥ አሉ እና የተያ ያለ እያሉ በጣም እየጠየቁ ነው እና በቀጣይም የስራ ዘመናት ሀያ አንደኛውን ክፍለ ዘመን ሊመጥ የሚችል ጠንካራና መሰረታዊ የሆነ የኮሚኒቲ መዋቅሮችን በመፍጠር ወጣቶችን ያካል በማድረግ ከህብረተሰቡ ጋር ሪሌሽንሽፕ ያለውን ትልቁን ቁልፍ በመፍጠር ከዛ ለመጀመር ነው እንግዲህ ያሰብነው። አቶ ኤልያስ የማነ የህዝብ ግንኙነት ኃላፊ ነዎት። የእርሶስ ግልጋሎት በምን ላይ የተሞረከዘ ይሆናል? ምን አስተዋጽኦችን ለማበርከት ነው የተሰናዱት? በጣም አመሰግናለሁ በቅድሚያ ከሰ እንግዲህ እንደ አንድ ኢትዮጵያዊ ግለሰብ ኢትዮጵያንና ኢትዮጵያውያንን በሚጠቅም ማናቸውም ቀና ድርጅት ውስጥ አስተዋጽኦ ማድረግ የህሊናም የሞራልም ግዴታ ነው። ከዚህ በመነሳት ኮሚኒቲው ላይ የሚወራውን ነገር በውጭ የሆነው ከመስማትና አላስፈላጊ የሆኑ ነገሮችን ከማድረግ በራሴ የወሰንኩት ኮሚኒቲውን ድክመት ቀርበን እንጂ ርቅልን። ስለዚህ አንድ ኢትዮጵያዊ ግለሰብ ኢትዮጵያንና የኢትዮጵያንን በሚጠቅም ማናቸውም ቀና ድርጅት ውስጥ አስተዋጽኦ ማድረግ የህሊናም የሞራል ግዴታ ነው። እንግዲህ ኮሚኒቲውን ድክመቱን ቀርበን እንጂ ርቀን ልንቀርፍ አንችልም። ስለዚህ ርቄ ስለ ጉድፉ በግርደት ከማወራ ቀርቤ ሀሳባቸውን ተረድቼ የኔንም ሀሳብ ሰጥቼ መስተካከል ያለበትን ነገር እንዲስተካከል መሻሻል ያለበት ነገር ካለ እንዲሻሻል ምክንያቱም በጣም ሰፊ ቀዳዳዎች አሉን እና ለነዛ መፍትሔ ለመስጠት የግድ ቻሌንጅ ማድረግ ስለሚያስፈልግ ራሴን አሳምኜ ገብቼ ነው እዛ ውስጥ እንግዲህ ያሉትን ነገሮች፣ ቻሌንጆች በሙሉ አድርገን በመጨረሻ ራሴን ራሳ የገባሁበት ምክንያት ይሄ ነው። አቶ ተስፋዬ ከዚህ በኋላ የሚቀጥሉት የስራ ጊዜያት በእርሶ ሰብሳቢነት የሚካሄድ ነው። እንደ ፕሬዚደንትነቶ ከዚህ ቀደም ሲሰነዘሩት ትችቶች ቢኖሩ አንዱ የኢትዮጵያ ማህበረሰብ ማህበር እንቋጣሽ አዲስ ዘመን በዓልን ድግስ ከማሰናዳት እና ወረሃ ዲሴምበር ላይ እንደዚሁ የእግር ኳስ ዝግጅቶችን ከማከናወን በስተቀር ተገቢ ግልጋሎቶች አላበረከተም የሚሉ ትችቶች አሉ። በእርግጥ በሌላ በኩል ደግሞ ማህበሩ ላለፉት ሰላሳ ዓመታት አሁን ይዞ እንዲቆይ በማድረግም ይወደሳል፣ ይመሰገናል። የእናንተስ ካለፉት ተሞክሮ በመነሳት ወደፊት ምን አይነት ለውጥ፣ ምን አይነት የተሻለ ግልጋሎት ለመስጠት ነው እሳቢያችሁ? በነበረው ላይ በመገንባት እንደ ጠቀስከው ያሉ ነገሮችና የተጀመሩ ነገሮች አሉ። ስለዚህ ካለው ባለው ነገር ላይ ተነስተን ልንሰራ የምንችላቸው ነገሮች ይህ የስራ አስፈጻሚ ኮሚቴ ራሱን ሰውቷል። ለነዚህ ለተወሰኑ አመታት ውስጥ ካለው ጊዜ ከቤተሰቡ ከራሱ ሰጥቶ የተሻለ ነገር ይመጣል ብለን የምንላቸው ነገሮች አሉ። እንደሚታወቀው ትልልቅ ነገሮች በአንድ ሌሊት አይወለዱም። ስለዚህ ሁላችንም ያለንን ትንንሽ ነገሮች፣ እውቀት፣ ጊዜ፣ ቅን ልቦላ እነዚህን ነገር አሰባስበን ጥሩ የሆነ ጠንካራ የስራ አስፈጻሚ እንቅስቃሴዎች እናደርጋለን ብለናል። ለምሳሌ ያህል የቢላል ኮሚኒቲ ለመጀመሪያ ጊዜ በይፋ ጋብ ዞን እዛ ላይ ሄደን ተካፍለን ነበረ። የኦሮሞ ኮሚኒቲ፣ በቅርብም የተመሰረተ የአማራ ኮሚኒቲ አለ፣ የሀረሬ ኮሚኒቲ፣ የጋምቤላ ኮሚኒቲ የሰላም ስፖርት፣ ይድነቃቸው፣ ውመንስ አላያንስ፣ ሌሎቹንም እነዚህ እህትና ወንድም ነን ፕሮፊተብል ኦርጋናይዜሽን ኢትዮጵያን ነክ የሆኑትን ሁሉ አቀራርበን እኛ ብቻ ሳንሆን በህብረት ጠንከር አድርገን ምናልባት ድራችንን ትንሽ ሰፋ አድርገን እንሰራለን ብለን እናምናለን። በተጨማሪ ደግሞ ያው ጀመርና የዕቅድና ፕላናችንን ስናወጣ ደግሞ ቀርበን ደግሞ ያው እንናገራለን። ያለንን የቅርብ የመካከለኛና የሩቅ እቅዶቻችንን ለማሳወቅ እንሞክራለን። አቶ ዮናስ፣ በተለይም ግልጋሎት ለመስጠት አንዱ የፋይናንስ አቅም ጉዳይ ይጠይቃል። በእርግጥ ጊዜው ገና ነው። አሁን አቶ ተስፋዬ እንዳሉት እቅድ መንደፍ እና ያንን ደግሞ በግብር ማዋል ግድ ይላል። በዚህ ዘርፍስ በግርድፉ ያላችሁ እቅድ ምንድን ነው? በምን መልክ ነው፣ ከመንግስትም ሆነ ወይም ራሱ ማህበሩ የራሱን ገቢዎች በማዳበር ወደፊት ማህበሩ በሁለቱ እግሩ ቆሞ አስፈላጊውን ግልጋሎቶች እንዲያበረክት እሳቢው አሁን እኛ በብዙ መልኩ ተነጋግረናል። ገና ርክክቡንም አላደረግንም። ግን ከዚህ በኋላ የስራ ዘመናትን እንዴት አርገን ልንሰራ እንደምንችል እንዴት አድርገን ይህንን የማህበረሰብ ልናሳድግ እንደምንችል እንዴት አርገን እያንዳንዱ ሰው ጋር መድረስ እንደምንችል ገና ከአሁኑ በተለያዩ ስብሰባዎች ቴሌኮንፈረንስም እያደረግን እየተነጋገርን ነው። በጣም ደስ የሚል መረዳዳት ያለበት አንደርስታንድ መደራረግ ያለበት በጣም የእድሜ ክልል ያልተራራቀ የተወሰነ ጋፕ ቢኖርም ግን ሁሉንም ማህበረሰብ ያማከለ ከወጣት እስከ አዋቂ ድረስ መድረስ የሚችል የኮሚኒቲ ምርጫ ነው የሚመስለው። በአጋጣሚ አዲስ የተመረጠው እና በጣም ደግሞ ፓሽንም ያለው በቃ ለመስራት ተጠምቶ የመጣ እንደሆነ እንደምታየው ያስታውቃል። እና በዚህ መልኩ በጣም እየተሰራ ነው። የተሻለ ነገር ለማድረግ መንግስትም ደግሞ አውስትራሊያም ውስጥ ጥሩ ነገሮችን እቅዶችን ፕላኖችን አስተካክለ መልካም ነገሮችን ለኮሚኒቲ ለማህበረሰቡ ለመስራት የምታቀርበው ነገር ብቻ ነው የሚወስነው። ከዛ ባሻገር ደግሞ እኛ ውስጥ ጥሩ እውቀት ያላቸው በዚህ ዙሪያም የተለያየ ነገር ውስጥ እየሰሩ ሰዎች አሉ። ከእነሱ ጋር በመሆን በመታገዝ ቅድም እንዳልኩ ቅንነትና ፍላጎት ብቻ ነው የሚጠይቀው የተሻለ ነገር ይሰራል ብዬ አምናለሁ። አቶ ኤልያስ፣ አንዱ የህዝብ ግንኙነት ስራ በማህበሩን ገጽታ በመልካም ጎኑ እንዲታይ ማድረግ ነው። ከዛም ባሻገር ከተለያዩ አቻ ማህበራትም ሆነ ከማህበረሰብ ውስጥ ካሉ አባላት ጋር እንደዚሁም ደግሞ በተለያዩ የመንግስታዊም ሆነ መንግስታዊ ያልሆኑ ተቋማት ጋር ማስተዋወቅና አብሮ መስራት ነው። በዛ ዘርፍስ ቢያንስ ከማህበረሰቡ ደረጃ ከወዲሁ ያለው ውጥኖ ምንድን ነው? ህብረተሰቡን ወደ ማህበሩ ተሳትፎ እንዲያደርግ ተሳትፎ እንዲ እንዲኖረበት ለማድረግ፣ አመሰግናለሁ። ዋናው ለሀሳብ በር መክፈት ነው። በኢትዮጵያውያን መካከል የመተሳሰብ የመተባበር በፍቅር አብሮ የመኖር የመቻቻል ባህል ስናዳብር ባለንበት ቦታ የባህል ሴቶቻችንን ከፍ ማድረግ እንችላለን። ችግሮቻችንን በተገቢ ሰዓት እና ቦታ መፍታት እንችላለን። በወጣቶች በሴቶች እንዲሁም በኪነ ጥበብ ብዙ የታሰቡ እቅዶች አሉ። ወደፊት በስፋት በነሱ ላይ እንነጋገራለን። ትልቁና ዋናው ጉዳይ ኮሚቴው ሰባት ስራ አስፈጻሚ ብቻ አይደለም በሩን ዘግቶ የሚሰራው። ምክንያቱም በሩን ዘግቶ ይሰራል ማለትም ሳይሆን ሌሎች ብዛት ያላቸው ንዑስ ኮሚቴዎች ይኖሩታል። ውጭ የሚቀር የህብረተሰብ ክፍል አንዳችም አይኖርም ብዬ ነው የምገምተው። ፕሮጀክቶቻችንን ለማሳካት ልዩ የፕሮጀክትና ታክቲክ ክፍል ከከፍተኛ ባለሙያዎችና ምክር አገልግሎት ከሚሰጡ ሰዎች ጋር አንድ ላይ መቅረው ይሰራል። ምክንያቱም ፕሮጀክቶች ልናወጣ እንችላለን፣ ብዙ ነገሮች ሊሰሩ ይችላሉ። እነዛን ነገሮች መሬት ላይ ለማስቀመጥ በጣም ባለሙያት ወሳኝ ናቸው። እና አሁን በዚህ ሰዓት ባለው ሁኔታ ራሱ ብዙዎቹ ከውጭ በተለየ ስሜት ይህንን አዲስ ተመራጮችን ለማገልገል እና ለመምከር በጣም ፍላጎት አላቸው። ላይ የመጀመሪያው ነገር ይሄ ነው። ትልቁ ነገር ግን አባላት ምን ይፈልጋሉ? ትልቁ ስራችን አባላትና ኮሚኒቲውን ኮሚቴውን ለማገናኘት የህዝብ ስሜት ማዳመጥ፣ ሚዲያ ላይ ትልቅ ስራ እንሰራለን። ኮሚኒቲው የፖለቲካ ድርጅት አይደለም፣ የህዝብ ነው። ህጎችን እንቀርጻለን፣ ደንብ እናደረጋለን። ከአውስትራሊያ ሚዲያ ደንብና አንጻር ህዝብን የሚያቀራርብ ስራችንን የሚያጠናክር ኢትዮጵያ፣ ጨዋነት የተሞላው አስተያየት ሚዲያው ተጠናክሮ እንዲሰራ የተቻለንን ሁሉ እናደርጋለን። ከሚዲያ በላይ ምንም ሀይል ያለው የለም፣ ምክንያቱም እንደሚታወቀው በዚህ አጋጣሚ ስለዚህ በሚዲያ ዘርፍም ለረጅም ጊዜ ላበረከቱት የሚዲያ ሰዎች በጣም ምስጋና አቀርባለሁ። እና አዘሴም ታያን ምንድነው ለማለት የፈለግኩት ይህንን የሚዲያ ፓርት በጣም ማጠናከር አለብን። ሰዎች አስተያየታቸውን መስጠት ይፈልጋሉ። በራቸውን ክፍት ማድረግ ይፈልጋሉ። በምን መሳተፍ እንዳለባቸው ሀሳብ መስጠት ይፈልጋሉ። ይህንን ሚዲያ እድል ካልሰጠና ህዝብና ኮሚቴውን ካላቀራረበ ምንም ነገር የሚመጣ ነገር የለም እና የበለጠ አሁን ይሰራል ብዬ ማስበው እና ማምንበት ሚዲያ ላይና የፈጠራ ስራ ላይ ስለሆነ ይህንን እናጠናከራለን ማለት ነው። አቶ ተስፋዬ፣ በአሁኑ ወቅት የአዲስ ዘመን መለወጫ ደርሷል። አንድ ሁለተኛ፣ የማህበረሰቡ ተሳትፎ ከሌለበት በስራ አስፈጻሚ አመራር ኮሚቴ አባላት ጥረት ብቻ ማህበሩ ያሰበውን ግብ እውን ሊያደርግ ወይም ሊመታ አይችልም እና በዚህ አጋጣሚ እንደ ማህበሩ ፕሬዚደንትነቶ በቪክቶሪያ ለሚኖሩ ለመላው ኢትዮጵያውያን ማህበረሰብ አባላት መልእክቶ ምን ይሆናል? እንግዲህ የምናስተላልፈው ከፊታችን ሴፕተምበር ሰባት ኒኮልሰን ስትሪት ላይ ፉትስክሬይ አዲሱን አመት ምክንያት በማድረግ የኒውዬ ፌስቲቫሎች አሉን። እዛ ላይ ሁሉም ሰው በነቂስ ወጥቶ ያለውን የሙዚቃ ዝግጅት፣ የተለያዩ ኪነጥበባት ከቤተ ክርስቲያን ከሁሉም ቦታዎች ላይ የተውጣጡ የኢትዮጵያውያኖች ስብስብ ጥሩ ዝግጅት አለ እና ልክ እንደ ባለፈው አመት የሚመስል ነው። ሁላችሁም እንድትወጡ በትህትና ጠይቃለሁ። ከበዓሉ ከሴፕቴምበር ሰባት ባሻገር እንግዲህ አንድ ሰው በፍጥነት መሮጥ ይችላል። ሀገሪቱ ላይ የተሰጠው ሁሉም እድሎች የተመቻቹ ናቸው። ሩቅ ግን መሄድ ከፈለገን እንደ ማህበረሰብ ሁላችንም በህብረት እያዘገምን ሩቅ ቦታ እንደርሳለን። ስለዚህ ፕሮፌሽናሎች ልትኖሩ ትችላላችሁ። ጊዜ ያላችሁ፣ እውቀት ያላችሁ፣ ገንዘብ ያላችሁ ሁላችሁም ወደ ማህበረሰቡ እየመጣችሁ እጃችሁን ዘርግታችሁ ባላችሁ፣ በምትችሉት በአቅማችሁ ይህን ማህበረሰብ የራሳችን፣ የእኛ ማህበረሰብ የሚለውን ነገር እንድናደርግ የእያንዳንዳችሁን ፍላጎት የምታሳዩበት ወቅት ነውና በዚህ አጋጣሚ ተደብቃችሁ፣ እድሉም ምናልባትም ሳታገኙ እንደዚህ መስራት እፈልጋለሁ ብላችሁ ትንንሽ ህልም ያላችሁ፣ ትልልቅ ህልም ያላችሁ ካላችሁ ወደዚሁ ቀርባችሁ እንድትመዘገቡ በመጀመሪያ ማህበሩ አባላቶች የሉትም እንደዚህ ነው የሚባል። ስለዚህ እንደ አዲስ የሚመዘገበበት ነገር ይፈጠራልና ሁላችሁም በተቻላችሁ መጠን ከዚህ በዓል አስታካችሁ ከዛም ባሻገር እንድትመጡና ይህንን የሶስት ዓመት ጉዞ አብረን እንድንጓዝ በትህትና ጠይቃለሁ። ሁላችሁንም አመሰግናለሁ። ማቶ ዮናስስ በተለይም በዚህ ፋይናንሱ አኳያ በተለይም የማህበረሰቡ የራሱን አስተዋጽኦ እንዲያበረክት በትናንሽ መለስተኛ የሆኑ የንግድ ተቋማት አሉ፣ እንደዚሁ ስፖንሰር እንዲሆኑ ለወደፊቱ በዚህ አጋጣሚ ማህበሩ እንዲጎለብት እንዲጠናከር የሚያቀርቡት ጥሪ ምን ይሆናል? ይህንን አጋጣሚ የሚጠብቁ በጣም ብዙ ናቸው ብዬ አስባለሁ እኔንም ጨምሮ ሁል ጊዜ ያው ኮሚኒቲያችን ላይ ያለውን ነገር እንዴት እንደዚህ ይሆናል ብለን ውጭ አስተያየት በመስጠት ውስጥ ነው የምንታወቀው አሁን ግን ያ ስንጠብቀው የነበረው ነገር ሁሉ አባቶችም ይኸው ቦታውን ለወጣቶች ለቀው አሁን አዲስ አመራር ነው የመጣው ይሄ አዲስ አመራር በአዲስ መልኩ መስራት ይፈልጋል ስለዚህ ለእያንዳንዱ ኢትዮጵያ ማስተላለፈው መልእክት ምንድን ነው ለህጻናት ለአዋቂ እናቶች ለአባቶች ለሁሉም ማለት ነው። ይሄ የማንነት ጥያቄ ነው። ይሄ ኢትዮጵያዊነት ነው። ባህላችንን እኛ ሰው ሀገር እዚህ ስንመጣ ሃይማኖታችንን፣ ባህላችንን፣ ሁሉ ነገራችንን፣ የአኗኗር ዘይቤያችንን ሁሉ ጥለን ስንመጣ እዚህ ለእነሱም ብርሃን እንድንሆን ነው እንድናሳይ ነው። ምክንያቱም እኛ ኢትዮጵያውያኖች ብዙ መልካም ነገሮች አሉን። በጣም ብዙ ትልቅ ነገሮች አሉን። የረጅም ዓመት ታሪክ አለን። ያን ሁሉ ነገር እዚህ ብዙ ነገር የሌላቸውን ሰዎች በሃይማኖት እንኳን ደረጃ ሃይማኖት የሌላቸውን ሰዎች ለእነሱ ብርሃን እንደሆን ነውና የተጠራ ነው። የእኛ ግን ህብረት እዚህ ጋር መታየት አለበት። እያንዳንዱ ኢትዮጵያዊ መጥቶ በፈቃደኝነት ራሱን እዛ ጋ ኢትዮጵያ እኔም ኢትዮጵያዊ ነ እኔም ለኢትዮጵያ ያገባኛል፣ እኔም ለኮሚኒቲ ያገባኛል የሚል እሳቤ ይዞ ጠንካራ ነገር በጋራ የሰራበትን ነገር ቢፈጥር በጣም እንመኛለን። ምክንያቱም እኛ ኢትዮጵያውያኖች በጣም የተማሩ በጣም ጥበብ የተለያየ እውቀት ያላቸው ትላልቅ ቦታ ያሉ ብዙ ሰዎች አሉና፣ አሁን ነው የምንጠብቃቸው፣ አሁን ነው የምናያቸው። በሀሳብ በእያንዳንዱ ነገር መጥተው እንዲረዱን እንፈልጋለን። በጋራ ኢትዮጵያን እንደገና እዚህ ሀገር ላይ ትልቅ የሆነ ማህበረሰብ እንፍጠርላት ብዬ ጥሬ አስተላልፋለሁ። አቶ ኤልያስስ ከህዝብ ግንኙነት አኳያ በተለይም በጥበብ ስራ ውስጥ ካሉት ሰዎች እርሶም አንዱ ኖት እና በዚህ በሥነ ጥበብ ውስጥ ያሉ ኢትዮጵያውያን በፈጠራ ስራዎቹም ሆኑ በሌሎች ኪነ ጥበብ ስራዎች ምን አይነት አስተዋጽኦዎች እንዲያበረክቱ ከወዲሁ ጥሪውን ያቀርባሉ። ከጥሪው በፊት ማመስገን የሚፈልጋቸው ነገሮች አሉ። በቅድሚያ እየተንገላገጨም ቢሆን ክፉና ደግ አሳልፈው ለሰላሳ አራት ዓመት የኢትዮጵያን ኮሚኒቲ ጸንቶ እንዲቆይ ላደረጉት የቀድሞዎቹ የኮሚኒቲ አመራሮች በጣም ምስጋና እናቀርብ ነበር። በሁለተኛ ደረጃ ማህበሩን በተከታታይ በማገልገል ብቻ ሳይሆን እኛ ይበቃናል፣ አዲስ ሰዎች ገብቶ ይስሩ፣ እድሉን እንስት ብለው አሁን የስራ ዘመኑን ለጨረሰው የኮሚኒቲ አመራሮች ምስጋና እናቀርባለን። በሶስተኛ ደረጃ አዳዲስ አባላት ከሁሉ ማህበረሰብ መምጣት አለባቸው በሚል ጠንካራ አቋም ይዞ የህዝብ አስተያየት ጥቆማ ተቀብሎ ይህን ጠንካራ አዲስ እና ሊሰራ የተነሳ የስራ አስፈፃሚ ኮሚቴ ያስመረጠውን ነው። የአስመራጭ ኮሚቴውን ብቃትና ብስለት እናደርጋለን እናመሰግናለን። ቦርዱን ሲመረጥ እጃውቶ ነው መርጠናል። ስራ አስፈፃሚውን ሲመረጥ ቦርዱ እጃውቶ መርዷል እና በጣም ደስ በሚል ሁኔታ ያን ስላጠቃለሉት በጣም እናመሰግናቸው ዳል ሌላ ወደ ዳዩ ላይ ስንመለስ የስነ ጥበብ ባለሙያዎች ብቻም ሳይሆን ተያያዥ የሆኑ ክፍሎች አሉ የታቀዱ እነዚህ ተመጋጋቢ እና ተያያዥ የሆኑ ንዑስ ክፍሎች በከፍተኛ ሁኔታ እገዛ ተሰጥቷቸው በፈጠራው መልክ በጣም ሰፊ የሆነ ልምድ ያላቸውም ያሉን አሉ። እንደገና ደግሞ አዳዲስ ሀሳቦችና ፕላኖችን አውጥተን ለሕዝብ ተደራሽ እንዲሆኑ እናደርጋለን። ይህ በንዑስ ኮሚቴው የሚቋቋም ነው የሚሰራ ነው። ኪነ ጥበብ አንዱ ፓርት ነው። ሌላኛው ፓርት ደግሞ ቅድም እንዳልኩት የሚዲያው ፓርት ነው። በሚዲያው ላይ ከፍተኛ ስራ ይሰራል። ሕዝብና ኮሚኒቲውን የሚያቀራርበው ሚዲያ ነው። አሴም ታይም ደግሞ የተለያዩ ኮሚኒቲዎች አሉ። ቅድም ተስፋ እንዳለው ከነሱ ጋር ተቀራርበን የሚንሰራበት የሚሰራበት ኮንዲሽኖች ይኖራሉ። እዚህ ግን አሁን ዋናው ወደ ጥሪው ስንመጣ እያንዳንዳችን ለሀገራችንና ለህዝባችን ያለን መቆርቆር እና ፍላጎት የምናሳየው በስራ ነው። አንድ ሀገር አለችን፣ ያችም ኢትዮጵያ ነች። በአፈሯ ታሽተን ውሃዋን ጠጥተን የምንፈወስባት ብቸኛ ሀገር ብትኖር ኢትዮጵያ ነች። ስለዚህ ኢትዮጵያ ማቆም የሚቻለው እኛ እዚህ እንደ ቤተሰብ መቆም ነው። ቤተሰብ ሳይቆም ሀገር መቆም አይችልም። ስለዚህ እያንዳንዳችሁ በሙያው በብቃትም በሀሳብም በምክርም የምትችሉት ነገር እናደርጋለን የምትሉ ኢትዮጵያኖች በሙሉ ተራራው ወንዱ ሳያገዳችሁ፣ እባካችሁ ኑና ከእኛ ጋር በራችን ክፍት ነው። የሚዘጋ ምንም ብር አይኖርም ከዚህ በኋላ ሚዲያውም አለ። እሱንም ተጠቅማችሁ ሀሳባችሁን ማንሻራሻ ትችላላችሁ። አዜም ታይም ደግሞ ወደፊት ፓናል የሆኑ ዲስከሽኖች ሊኖሩ ይችላሉ። እያንዳንዳችሁ ጋር መገናኘታችን አይቀርም። ስለዚህ እናንተ ያንን ስራ እንድንሰራና ወደፊት ትልቅ ለውጥ እንዲመጣ ከተፈለገ እባካችሁ ኑና እርዱን። እጃችን ሰፊ ነው። እግዚአብሔር ከእኛ ጋር የሆኑ ነው። ዋናው ነገር አዘ ሴም ታይም በመስከረም ሰባት ላይ የሚደረገውን የኢትዮጵያን ደይ ፌስቲቫል ላይ እባካችሁ ሁላችሁም ተገኙና እንዳምናው እጅ ለእጅ ተያይዘን ተፈቃቅረን ተከባብረን ባህላችን የምናሳይበት ቀን ስለሆነ ባካችሁ እንዳትቀሩ፣ ኑ እንላለን፣ ጥሪያችን እናቀርባለን። በጣም አመሰግናለን። አቶ ተስፋዬ እንደሻው የቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር ፕሬዚደንት፣ አቶ የናስ ሙልጌታ የቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር በጅሮንድ፣ አቶ ኤልያስ የማነ የቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር የህዝብ ግንኙነት ኃላፊ፣ ስለ ቃለ ምልልሱ እናመሰግናለን። በጣም እናመሰግናለን። በጣም እናመሰግናለን።